You're with SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በሲድኒ የአዲስ ዘመን ቅበላ ዋዜማና ዕለተ አዲስ ዓመት አከባበር ላይ ብርቱ ገደቦች ተጣሉ። አውስትራሊያውያን የኮሮና ቫይረስ ክትባትን ከማርች 2021 ጀምሮ በነፃ መከተብ ይጀምራሉ፣ የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኒው ሳውዝ ዌልስ ባለሥልጣናት የሲድኒ ነዋሪዎች በአዲስ ዘመን ዋዜማና በዕለተ አዲስ ዓመት አከባበር ወቅት ብርቱ ጥንቃቄዎችን እንዲያደርጉ አሳሰቡ። በቅድ ይዞ ያለው የሲድኒ ሃርበር የአዲስ ዘመን ቅበላ ርችት ተኩስ ሥነ ሥርዓት የሚቀጥል ቢሆንም ጥብቅ ገደቦች ተቀምጠዋል። በገደቦቹም መሠረት በሰሜናዊ የባህር ዳርቻ ሰሜናዊ ዞን ነዋሪዎች በዞኑ ውስጥ በቤት ውስጥና ከቤት ውጪ መሰባሰብ የሚችሉት ከአምስት ሰዎች ባልበለጠ ሲሆን፣ በደቡብ ዞን በዞኑ ውስጥ እስከ አስር ሰዎች ይሆናል። የኒው ሳውዝ ዌልስ የጤና ኃላፊ ኬሪ ቻንት እርምጃዎቹ ተገቢ እንደሆኑ ሲገልጡ፣ ማድረግ የምንሻው ምንድነው? ሰዎች ከቤት ውስጥ ይልቅ በውጪ እንዲሰባሰቡ ነው። ባርቢኪው ማድረግ፣ ወደ መናፈሻ ስፍራዎች መሄድ፣ ወይም የተከለሉ ቦታዎች በአካባቢው ካሉ ወደዚያ አምርቶ መሰባሰቡ ለደህንነት ይበጃል። ይህ ሚዛናዊ የሆነ ተጋላጭነት ነው። ማህበረሰቡ እንዲያስብበትም እንጠይቃለን። በአሁኑ ወቅት የምንለው ምንድን ነው፣ በርካታ ሰዎች የሚሰባሰቡበት ኩነት ለርሶ ያን ያህል ጠቃሚ ካልሆነ አይሂዱ ወይም ያዘግዩት ነው ብለዋል። በአዲስ ዓመት መቀበያ ዋዜማ በተለይም ወደ ሰርኩላር ኩዌይ ኖርስ ሲድኒ እና ሲቲ ለመሄድ በሚሹ ሰዎች ላይ የቁጥር ግደባ ለማድረግ የፈቃድ አሰጣጥ ደንብ ግብር ላይ እንደሚውልም ተነግሯል። እንዲሁም በግሬተር ሲድኒ ሽርሽርን የመሳሰሉ የውጭ መሰባሰቦች ከአምሳ ሰዎች ባልበለጠ ተገድቧል። በቤት ውስጥ መሰባሰብም ልጆችን ጨምሮ ከአስር ሰዎች በላይ መታደም ተከልክሏል። ይህ በእንዲህ እንዳለም ኮሮና ቫይረስን ለመከላከል ነርሶችና ሐኪሞችን የመሳሰሉ የግንባር ተሰላፊ ሠራተኞችን ክብር ለመቸር በአዲስ ዓመት ዋዜማ የርችት ተኩስ ወቅት ተይዞ የነበረው እቅድ መሰረዙንም የኒው ሳውዝ ዌልስ ፕሪሚየር ግላዲስ ብርጅክሊያን አስታውቋል። በሌላም በኩል በኒው ሳውዝ ዌልስ ውስጥ ተጨማሪ የማኅበረሰብ አባላት በኮሮና ቫይረስ ተይዘዋል። በቫይረሱ የተጠቁ ሰዎች ቁጥር ወደ 126 አሻቅቧል። በሳቢያውም በሲድኒ ሰሜናዊ የባህር ዳርቻ ነዋሪዎች ላይ የኮሮና ቫይረስ ገደብ እስከ ጃንዋሪ 9 እንዲራዘም ተደርጓል። በትናንትናው ዕለትም አንድ የሰባ ዓመት አዛውንት ሕይወት በማለፉ በኒው ሳውዝ ዌልስ በቫይረሱ ለሕልፈት የተዳረጉ ሰዎች ቁጥር 56 ደርሷል። የአውስትሬሊያ ጤና ሚኒስትር ግሬግ ሃንት የኮሮና ቫይረስ ክትባት ተይዞለት ከነበረው የጊዜ ሰሌዳ እንዲቀርብ መደረጉን ገለጡ። አቶ ሃንት ለክትባቱ ተይዞ የነበረውን የጊዜ ሰሌዳ ወዲህ ማቅረብ ብቻም ሳይሆን ክትባቱን አገር ውስጥም በማምረትና ከውጭ የማስመጣቱንም ፕሮግራም ጭምር አቅርበናል ብለዋል። በዚህም መሠረት አውስትራሊያውያን በ2021 ከወርሃ ማርች ጀምሮ የኮሮና ቫይረስ መከላከያ ክትባትን መከተብ ይጀምራሉ። ክትባቱም በበጎ ፈቃደኝነትና በነፃ የሚሰጥ ይሆናል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 29 ኢትዮጵያ ብር ከ48 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንባያና ሰማልን። ፐርስ በጣም ሞቃታማና በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 22፣ ከፍተኛ 39 አድላይድ በከፊል ደመናማ ደመናማ ይሆናል። ዝቅተኛ 11 ከፍተኛ 25 ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 22 ሆባርት በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 23 ካምብራ ሊያካፋ ይችላል። ዝቅተኛ 11 ከፍተኛ 22 ሲድኒ ብራ ይሆናል። ዝቅተኛ 19 ከፍተኛ 25 ብሪስበን ሊያካፋ ይችላል። ዝቅተኛ 23 ከፍተኛ 30 ዳርዊን ያካፋል። ዝቅተኛ 25 ከፍተኛ 31 አዲስ አበባ ፀሐያማ ይሆናል። ዝቅተኛ 9 ከፍተኛ 24። ዜናውን ከማጠቃላችን በፊት ርዕሰ ዜናዎችን ደግመን እናሰማለን። በሲድኒ የአዲስ ዘመን ቅበላ ዋዜማና ዕለተ አዲስ ዓመት አከባበር ላይ ብርቱ ገደቦች ተጣሉ። አውስትራሊያውያን የኮሮና ቫይረስ ክትባትን ከማርች 2021 ጀምሮ በነፃ መከተብ ይጀምራሉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።